የዓለም ባንክ በቅርቡ ያወጣው አዲሱ የድህነት የመጨረሻ ወለል ወይንም በጣም ድሃ የሆነ ሰው በቀን ሊያገኝ የሚገባው ገቢ ከአንድ ዶላር ከ90 ሳንቲም በታች ነው። በዚህ ምድብ ውስጥ የሚገኙ 767 ሚሊዮን ህዝቦች በዓለማችን ላይ ይኖራሉ። በቀደሙት ዓመታት የድህነት ደረጃው በሁለት የተከፈለ ሲሆን ዝቅተኛው የቀን ገቢ 3 ዶላር ከ20 ሲሆን ከፍተኛው ደግሞ 5 ዶላር ከ50 ሳንቲም ነበር። አዲሱ የድህነት መለኪያ በአራት ፈርጆች የተመደበ ሲሆን እጅግ ዝቅተኛው ድህነት 1 ዶላር ከ90 ሳንቲም በታች ሲሆን ከፍተኛው የተሻለው ገቢ ደግሞ ወደ 22 ዶላር ይጠጋል። ፕሮፌሰር ጌታቸው በጋሻው በዩናይትድ ስቴትስ ኢሊኖይ ክፍለ ግዛት የሺካጎ ዙሪያ በሚገኝ ዊልያም ሬኒ ሃርፐር ኮሌጅ የምጣኔ ሀብት መምህር ናቸው። የአሮጌውን መለኪያ ወይንም የቀድሞውን እንዲህ ያብራራሉ። የአሮጌው እንደዚህ ዝርዝር አድርጎ በእድገት ደረጃዎች አይለይም በሁለት መለኪያዎች ነው። ዝቅተኛ ገቢ ብሎ ጠቅልሎ ሎው ሚድል ኢንካም ዝቅተኛው መካከለኛ ገቢ ያላቸው ሀገሮች እና ከፍተኛው ዝቅተኛ ገቢ ያላቸው ብሎ ሀገሮችን በሁለት ቦታ በመክፈል አንደኛው ዝቅተኛውን በሶስት ብር ከሀያ ሳንቲም መለኪያ በቀን ያደርገዋል ሌላኛውን በአምስት ዶላር በሀምሳ ሳንቲም ያደርገውና በቃ ሀገሮችን በነኚህ ብቻ ይከፍላል። እጅግ በከፋ ድህነት አረንቋ ውስጥ የሚኖሩ ሀገራት ህዝቦች በቂ ምግብ መግዛት ስለማይችሉ ለምግብ እጥረት የተጋለጡ ናቸው። እነዚህ የደሃ ሀገራት ህዝቦች ለልጆቻቸው ትምህርት ክፍያን መፈጸም የማይችሉ ናቸው። ህንድና ቻይና ከእነዚህ ሀገራት ተርታ በዓለም ባንክ ተጠቅሰዋል። ስለ አዲሱ የድህነት መለኪያም ፕሮፌሰር ጌታቸው ሲያብራሩ የአሁኑ ግን በአራት ይከፍላል እና በጣም ዝቅተኛው አድርጎ የሚያቀርበው የብር ከዘጠናው ነው። ሌሎቹን ግን ከፍ ከፍ አድርጎ አሁን ለምሳሌ አንዱን ሀያ ከፍተኛውን ገቢ ያላቸውን በቀን ሀያ አንድ ዶላር ከዝርዝር ጋር ያቀርባል ወደ ሀያ ሁለት ዶላር ያቀርባል። አሁን እዚህ ባለን ባለሁበት ሀገር በአሜሪካ ዝቅተኛው የቀን ገቢ ሰላሳ ሁለት ዶላር ከስልሳ ሳንቲም ነው። ይሄ በአማካዩ ለዓለም ሀያ ሁለት ዶላር ከበለጠውም የሚከፍ የሚል ነው እና እንደ ሀገሮች እድገት የዝቅተኛው ገቢ ወሰንም ወይም ወለል እየጨመረ ይሄዳል። አሁን ያለው የበለጠ ግልጽ ያደርጋል። የድሮ ግን ጠቅለል ያደርግ እና ከሶስት ዶላር ከሀያ ሳንቲም በታች የሚያገኙት አገሮች ሂሳቡ ውስጥ ውስጥ አልገቡም፣ የድህነት መለኪያ ሂሳብ ውስጥ አይገቡም ነበር ማለት ነው። ከዛ በታች በጣም የከረረ ስትሪም ፖቨርቲ የሚሉ የከረረ ድህነት እንዳለ ለማሳየት የተጠቀሙበት ነው። ይሄ አንድ ብር ከዘጠና ሳንቲሞ። ከአዲሱ የዓለም ባንክ መስፈርት አንጻር የኢትዮጵያስ እንዴት ይታይ ይሆን? የምጣኔ ሀብት ጠበብቱ መልስ አላቸው። ዓለም ባንክ በቃ የዓለምን የመጨረሻ ድህነት የመጨረሻ ሙልጭ ያለ ድህነትን ሲያስቀምጥ አንድ ዶላር ከዘጠና ሳንቲም አለ። እኛ ግን እሱን አናገኘም። እኛ ኢትዮጵያ ውስጥ ሰው ያገኘው አንድ ዶላር ከሀያ አምስት ሳንቲም ነው። እና ይሄ እንግዲህ ምን ያህል ከድህነት አዘቅት ውስጥ እንዳለን አሁን የእኛን ሕዝብ ከመቶ ሚሊዮን በላይ ነው እና ከሰባ ሚሊዮን በላይ የኢትዮጵያ ሕዝብ በዚህ የድህነት አረንቋ ውስጥ እንዳለን እንደ ዓለም ባንክ የሰሞኑ አዲሱ ትንተና የሀብታም ሀገሮች ዝቅተኛው የድህነት መስመርና የደሃ ሀገራት ዝቅተኛ የድህነት መስመር እጅጉን የተለያዩ ናቸው። ለዶቼቨለ ራዲዮ ዘገባ መክብሻዋ ነኝ ከዋሽንግተን ዲሲ።